ረጅም ዘመናትን ለተሻገረው የሁለቱ ሀገራት ግንኙነትም በተለይም ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን መምጣታቸውን ተከትሎ ከፍተኛ መሻሻል ማሳየቱም ይነገርለታል። በዚህም በሀገራቱ መካከል በዲፕሎማሲው በወታደራዊ በንግድና በባህል ዘርፍ በርካታ ስራዎችም ሲሰሩ መቆየታቸው ይታወቃል። ይህ የፈረንሳይ ድንገተኛ አቋም ለውጥ መንስኤው ምን ይሆን? የሁለቱ ሀገራትስ ግንኙነት ወዴት አቅጣጫ የሚያመራው ይሆናል? በዚሁ ጉዳይ የቀድሞውን በፈረንሳይ የውጭ ጉዳይ ሚኒስቴር መስሪያ ቤት የአፍሪካ ዳይሬክተር ሆነው ያገለገሉትና እንደ አውሮፓውያኑ አቆጣጠር በ2004 እስከ 2008 ዓ ም በኢትዮጵያ የፈረንሳይ አምባሳደር ለነበሩት ስቴቨን ቦምበርስ ዲደብሊው ላቀረበላቸው ጥያቄ ምላሻቸውን እንዲህ ሲሉም ሰጥተዋል። አሁን የኢትዮጵያ ሁኔታ እየተባባሰ መጥቷል። ለማንኛውም መንግስት፣ በተለይም ለፈረንሳይ መንግስት ወታደራዊ ትብብርን መቀጠል ከባድ ሊሆን ይችላል። ሙሉ ጦርነት አገሪቱን እየበላት ነው። ትብብሩ ታግዷል፣ ግን አልተሰረዘም። ያ ማለት ደግሞ በማንኛውም ጊዜ እንደገና ሊጀምር ይችላል ማለት ነው። ግን ይህን ማገዱ ምክንያታዊ ነው። ይህ የፈረንሳይ ውሳኔ በኢትዮጵያ ላይ የተለየ አቋም መያዟን የሚያመላክት ነው ማለት ይቻላል። ውሳኔ ውስጥ አልቃ ገብነት ሳይሆንም አቋም የለንም። ይህ ውስጣዊ ጉዳይ ነው። እናም እኛ በተወሰነ ደረጃ ላይ አንድን ወይም ሌላው መርዳት የምንችልበት ነገር አይደለም። ነገር ግን ኢትዮጵያ ሉዓላዊት ሀገር ናት። ኢትዮጵያ የፈረንሳይ ወዳጅ ናት። እናም በትክክለኛነት ለመናገር ግጭት ውስጥ ጣልቃ መግባት ትክክል አይደለም እየሄደ ባለ ጦርነት ውስጥ። በሌላ በኩል በተለይም በሰሜናዊ ክፍል ያለው ወይም እየሆነ ያለው አስከፊውን ሰብአዊ ቀውስ ሁኔታ ግን ችላ ማለት አንችልም። ስለዚህም ለወታደራዊ ትብብር ትንሽ ያዝ ማድረጉ በመጠኑ ምክንያታዊ ሊሆን ይችላል። ለዘመናት በዘለቀው የሁለቱ ሀገራት ግንኙነት ላይ ይህ የፈረንሳይ ውሳኔ በሁለቱ ሀገራት ቀጣይ ግንኙነት ላይ የሚያሳድረው ተጽዕኖ አይኖርም? አይሆንም። ግንኙነቱ በጣም ጠንካራ ነው ብዬ አስባለሁኝ። እናም ኢትዮጵያ በአፍሪካ ትልቅ ኃይል ያላት ሀገር ናት። የፖለቲካ ግንኙነት በኢትዮጵያና በፈረንሳይ መካከል በጣም አስፈላጊ ነው። በባህልም የእኛ ግንኙነት እንዲሁ ጠንካራ ነው። የኢኮኖሚና የንግድ ትብብርን የሚቀጥል ነው የሚሆነው። ኢትዮጵያ በጣም ተስፋ ሰጪ ገበያ ያላት ሀገር ናት። ስለዚህ ከኢትዮጵያ ፍላጎት፣ ከውጭ ኩባንያዎች ፍላጎት አንጻር በሀገራቱ መካከል ያለውን ግን ነት የሚጎዳው አይመስለኝም። እኔ ስለ ፈረንሳይ ብናገርም ሌሎች ሀገራትም እንዲሁ ነው። ከአጼ ምኒልክ ዘመን ጀምሮ እስከ ጠቅላይ ሚኒስትር ዶክተር አብይ አህመድ ድረስ ፈረንሳይ ከኢትዮጵያ ጋር ያላት ግንኙነት ያልተቋረጠ መሆኑንና አሁን ላይ ግን በኢትዮጵያ ያለ ሁኔታ ለፈረንሳይም ሆነ ለሌሎች ምዕራባውያንም አስቸጋሪ መሆኑን የሚናገሩት በኢትዮጵያ ታሪክ ላይ በርካታ ጥናቶችን ያካሄዱት በፓሪስ ስምንት ዩኒቨርሲቲ የፈረንሳይ ጂኦፖለቲካል የታሪክና የጂኦግራፊ ምሁር የሆኑት ፈረንሳዊው ፕሮፌሰር አለን ጋስኮ ናቸው። ሁኖም አሁን ባለው የኢትዮጵያ ወቅታዊ ሁኔታ ላይ ፈረንሳይም ሆነች ሌሎች ሀገራትም ለመፍትሄ መረባረብ ግን ግድ ይኖርባቸዋልም ይላሉ። እኔ በጣም አሳስቦኛል። ምክንያቱም የኢትዮጵያ ሁኔታ ወደ መጥፎ የሚያመራ ከሆነ ክልሉም ትልቅ ችግር ውስጥ ይወድቃል። ጦርነቱን ለማቆምም ያለው ብቸኛ መንገድ ውይይት መጀመር ነው። የአውሮፓ ሕብረትም ሆነ ዩናይትድ ስቴትስ እንዲሁም ቻይናና ራሽያም ቢሆኑ በጣም ወሳኝ ሰዎችን መላክ ይኖርባቸዋል። ልክ እንደ ቀድሞ ፕሬዚዳንት ወይም ዲፕሎማት ያሉትን ኢትዮጵያውያንም ቢሆኑ ሰዎችን መርጠው ቢልኩ መደበኛ የሆኑ ሰዎችም ሊሆኑ ይችላሉ። ምናልባትም ፓትሪያርኩንም ሊሆን ይችላል። ለዲደብልዩ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ፣ ከፈረንሳይ ፓሪስ።